የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በፕሬዝዳንትነት የቆዩበትን የመጀመሪያዎቹን አንድ መቶ ቀናት አስመልክቶ በዚህ ሳምንት ለምክር ቤት አባላት ንግግር ያሰማሉ። በቅርቡ ከህዝብ በተሰበሰበ የአስተያየት መለኪያ መሰረት ትንሽ በለጥ ያለ ቁጥር ያላቸው አብዛኞቹ አሜሪካውያን የሥራ አፈጻጸማቸውን ደግፈዋል። የዲሞክራትና የሪፑብሊካውያን መሪዎቹ ፕሬዝዳንቱ በዚህ ንግግራቸው እንዲያሰሟቸው የሚፈልጓቸው ብዙ ነገሮች እንዳሉም ተመልክቷል። የአሜሪካ ድምፅ ዘጋቢ ሚሼል ኩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ፕሬዚደንት ባይደን መቶኛ የስራ ቀናቸውን አስመልክቶ ለሁለቱም የምክር ቤት አባላት በጋራ የሚያሰሙት ንግግራቸው ባሳለፏቸው አንድ መቶ ቀናት ውስጥ ያከናወኗቸውን አብይ ስራዎችና በመጪዎቹ ወራት ሊያከናውኗቸው ስላቀዷቸው አጀንዳዎቻቸው ይፋ ያደርጋሉ ተብሎ ይጠበቃል። በቅርቡ የዋሽንግተን ፖስት እና የኤቢሲ የዜና ማሰራጫዎች አማካኝነት ከህዝብ የተሰበሰበው አስተያየት እንደሚያመለክተው 52 ከመቶ የሚሆኑ አሜሪካውያን የፕሬዝደንቱን የስራ አፈጻጸም ደግፈዋል። በቁጥር ትንሽ በለጥ ያለው ይህ አሃዝ በቅርቡ ጊዜ ከነበሩ የቀድሞ ፕሬዚደንቶች ሁሉ ዝቅ ያለ ሲሆን ከቀድሞ ፕሬዚደንት ዶናልድ ትራምፕ ከነበሩበት ተመሳሳይ ጊዜ አንጻር ግን የበለጠ ሆኖ ታይቷል። በጥቁሩ ጆርጅ ፍሎይድ ግድያ ተወንጅለው ጥፋተኛ የተባሉት የቀድሞ ፖሊስ መኮንን የሰሞኑ ዜና ከሆኑ በኋላ ባይደን በዚህ ንግግራቸው ያነሱታል ተብሎ የሚጠበቀው በጆርጅ ፍሎይድ ስም የተሰየመው የፖሊሶችን አሰራር ደንብ ማሻሻያዎችን ይሆናል ተብሎም ተገምቷል። የዴሞክራቶቹ የፖሊስ አሰራር ማሻሻያ ረቂቅ በፍሎይድ ስም የተሰየመ ሲሆን የተወካዮቹን ምክር ቤት አልፎ ወደ ሕግ መወሰኛው ምክር ቤት አምርቷል። የተወካዮቹ ምክር ቤት አባል የሆኑትና የካሊፎርኒያ ዴሞክራት ካረን ባስ ረቂቁን አስመልክተው እንዲህ ይላሉ። I hope that he lifts up the issue again and that he talks about the urgency of doing something right now. በአሁኑ ወቅት በአስቸኳይ አንድ ነገር መደረግ ያለበት መሆኑን በመግለጽ ጉዳዩን አንስተው እንደገና ነፍስ ይዘሩበታል ብዬ ተስፋ አደርጋለሁ። እኛም ጉዳዩን አንስተን ወደፊት እንድንገፋበት ማበረታቻ የሚሆነን ይመስለኛል። ይሁን እንጂ የሪፐብሊካን መሪዎች ባይደን በንግግራቸው እንዲያነሱ የሚፈልጉት በዩናይትድ ስቴትስ እና ሜክሲኮ ድንበር ያለውንና እነሱ ቀውስ ብለው የሚጠሩትን የስደተኞች ጉዳይ ነው። ቀደም ሲል በተጠቀሰው የሕዝብ አስተያየት መለኪያ ሃምሳ ሶስት ከመቶ የሚሆኑት አሜሪካውያን ባይደን የስደተኞች ሁኔታ የያዙበትን መንገድ አልተቀበሉትም። የፍሎሪዳው ሪፐብሊካን ሴኔተር ሪክ ስካት እንዲህ ብለዋል። We have to create security at the border, and let's figure out how we make this a country where people that want to live the dream that we want to live uh, can, can, can come in here in a, on a legal basis. <laughs> የባይደን አስተዳደር የስደተኞቹን ፍሰት ከምንጫቸው ለመግታት በማዕከላዊ አሜሪካ ሁኔታዎች የሚሻሻሉበትን መንገድ የሚያስችሉ ፖሊሲዎችን ለማውጣት እያሰበ ነው። የአስተዳደሩንም ጥረት እንዲያግዙ ልዩ ኃላፊነት የተጣለባቸው ምክትል ፕሬዚደንት ካማላ ሀሪስ በሚቀጥለው ሰኔ ወደ አካባቢዎቹ ያመራሉ ተብሎ ይጠበቃል።